በዚህ በመገባደድ ላይ ባለው የአውሮፓውያን ዓመት 2012 በታሪክ ቁጥራቸው ከመቼውም ጊዜ የበለጠ ጋዜጠኞች የታሰሩበት ነው ሲል አንድ የጋዜጠኞች መብት ተሟጋች ቡድን ዛሬ አስታወቀ። በኒውዮርክ መሠረቱን ያደረገው ሲፒጄ ይፋ ባደረገው ጥናት መሠረት ባለፉት 11 ወራት 232 ጸሐፊዎች፣ የፎቶ ጋዜጠኞችና የህትመት አዘጋጆች ታስረዋል ይህም በ1996 ዓ.ም ከተመዘገበው 185 ታሳሪዎች ቁጥር በእጅጉ የላቀ ሆኗል። በዚህ መረጃ መሠረት ጋዜጠኞችን በማሰር በዚህ የማያስመሰግን ደረጃ ላይ ያሉ አገሮች እነማን ናቸው? በሲፒጄ የአፍሪካ ክፍል አስተባባሪ መሐመድ ኪታ ያብራራሉ። በዓለም አቀፍ ደረጃ ኢራንን ተከትላ ቱርክ አንደኛ አሳሪ ሀገር ነች። ከዚያም ቻይና ትከተላለች። ከዚያም ኤርትራና ሶሪያ ይከተላሉ። እነዚህ አምስቱ ግንባር ቀደም ሀገሮች ናቸው። በእርግጥ ኢትዮጵያን፣ ኡዝቤክስታንን፣ ሳዑዲ አረቢያን፣ የመንን ጨምሮ ሌሎችም ሀገሮች አሉ። በአፍሪካ ያለውን ሁኔታ የሲፒጄው መሐመድ ኬታ እንዲህ ያስረዳሉ። ከሰሐራ በስተደቡብ ባለው አፍሪካ አርባ አራት ጋዜጠኞች ታስረዋል። ከእነዚህ ውስጥ ሀያ ስምንቱን ያሰረችው ኤርትራ ናት። ኢትዮጵያ ውስጥ ስድስት ታስረዋል። ኤርትራ ውስጥ የታሰሩት ጋዜጠኞች ተይዘው የሚገኙት ለወራትና ለዓመታት ያለ ክስና ያለ ፍርድ ነው። ምስጢራዊ እስር ቤቶች ውስጥ ገብተው አሁን ያሉበት አይታወቅም። በታሰሩ ጋዜጠኞች ላይ በሚያደርሱት መጥፎና ኢሰባዊ አያያዝ በዓለም እጅግ የከፉ ከሆኑት አገሮች ስሙንና ቦታውን ከሶሪያ ጋር የምትጋራው ኤርትራ ብቻ ነች። ጋዜጠኞች ያለ ክስና ያለ ፍርድ የታሰሩባቸው ከውጭው ዓለምና ከውጭ ሰዎች ጋር ጨርሶ የማይገናኙባቸው ይኑሩ ይሙቱ የማይታወቅባቸው ሀገሮች ናቸው። ኢትዮጵያ ውስጥ መንግስቱ ጋዜጠኞችንና ተቃዋሚዎችን ለማሰር በሽብር ፈጠራ ላይ የተከፈተውን ጦርነት እንደ ሽፋን ተጠቅሞበታል። የሽብር ሕግ የሚለውን የብዥታ አጠራር ጋዜጠኞችንና ተቃዋሚዎችን በደፈናው ለመፈረጅ ጉዳይ አውሎታል። የኢትዮጵያ መንግሥት ጋዜጠኞቹ በአገሪቱ ሁከት ለመፍጠር የተከለከሉ የፖለቲካ ኃይሎች ጋር ሽብር ለመፍጠር አሲረዋል፣ ሕገ መንግስታዊ ሥርዓቱን ለመዳድ ሞክረዋል፣ በሚል በፍርድ ቤት ጉዳዩ ታይቶ ቅጣቱ እንደተላለፈባቸው ይገልጻል። የኤርትራ መንግስት በበኩሉ ታሳሪዎቹ ለውጭ ጥቅሞች ተቀጥረው በመስራት የአገር ደህንነትን አደጋ ላይ በመጣላቸው ወንጀሉ ከፍርድ ቤት መቅረብ በላይ እንደሆነ ያስረዳል።